ከአንድ ወር ቀደም ሲል በምስራቅና ምዕራብ የሀገሪቱ አካባቢዎች አየል ብሎ በተስተዋለው የአካባቢ ግጭት በርካታ ዜጎች ሕይወት ሲያልፍ ኩርፋ ጨሌ በሚባል ወረዳ የምትገኘው ገልዲድ ማርያምና በኩርፋ ጨሌና ቀርሳ ወረዳ መካከል የሚገኘው ዋቅጅራ መድኃኔ ዓለምን ጨምሮ ሶስት ያህል አብያተ ክርስቲያናት መቃጠላቸው መገለጹ የሚታወስ ነው። በአካባቢው በአብያተ ክርስቲያናት ላይ የደረሰውን ጥቃት ብቻ ሳይሆን በእምነቱ ተከታዮች ላይ ተፈጽሟል ያለውን ጥቃት ያወገዘው የምስራቅ ሀረርጌ ሀገረ ስብከት ከውግዘት ባለፈ አብያተ ክርስቲያናቱን መልሶ ለመገ ባትና የተጎዱትን ለመርዳት እንቅስቃሴ መጀመሩን አስታውቋል። የዚህ እንቅስቃሴ ኮሚቴ አባል በተለይ ለዲደብሊው በስልክ እንደገለጡት ሰሞኑን በምስራቅ ሀረርጌ ሀገረ ስብከት ሊቀ ጳጳስ የተመራ ቡድን ጉዳት የደረሰባቸውን አብያተ ክርስቲያናትና በአካባቢው ጉዳት የደረሰባቸውን ወገኖች በአስቸጋሪ ሁኔታ ሄዶ ተመልክቷል። በዚህም በአካባቢው ምልከታቸው ደረስ ያሉትን ውድመት እንደሚከተለው ተናግረዋል። ጥቃቶች የተፈጸሙባቸው አካባቢዎች ላይ በቀጥታ ፈጥነን መድረስ አልቻሉም። ያው ከሁለት ሳምንት በኋላ እንኳን ለመግባት በጣም ተቸግረን ነበረ። ኦልሞስት አሁን ባሳለፍነው ሳምንት ነው የሀገረ ስብከቱ ሊቀ ጳጳስ ከተቀየሩ በኋላ በአዲሱ ሊቀ ጳጳስ በእሳቸው መሪነት መከላከያ ሽፋን ሰጥቶን ሁለቱ የተቃጠሉት አብያተ ክርስቲያናት ከራ ለመሄድ ሞክረናል። ሁለቱ አብያተ ክርስቲያናት የሚገኙት በሁለት ወረዳ ውስጥ ነው። ያ ሁለቱም ሙሉ በሙሉ ወድመዋል። ሙሉ በሙሉ የተቃጠሉት የቀረ ነገር የለም፣ ቅሪት ግድግዳ በስተቀር አካሌዳንድ ሁሉንም ለማየት ሞክረናል። እዛ አካባቢ ላይ እንግዲህ ምእመናን ተጎድተዋል። ቤታቸው ብዙዎቹ ንብረታቸው ሙሎ ሙሉ ተቃብሏል። ቤታቸው እርሷል። በጥቅሉ ሁለቱ አካባቢዎች ላይ ያለ ነገር ይሄ ደግሞ የሚወስደው አስተያየት ሰጪው እንዳሉት የተቋቋመ ኮሚቴ ተጎዱ ወገኖችን ለመርዳትና በቃጠሎ የተጐዱ አብያተ ክርስቲያናትን መልሶ ለመገንባት እንቅስቃሴ ላይ ሲሆን በቅርቡ በአካባቢው ለተጎዱ ወገኖች አስቸኳይ ጊዜ የሚያስፈልጉ ቁሳቁሶችን ድጋፍ ሲያደርግ የአብያተ ክርስቲያናቱን መልሶ ለመገንባት ድጋፉን እያሰባሰበ ይገኛል በተለያዩ አካላት እገዛን በመጠየቅ ከሰሜን አሜሪካን የካህናት ማህበር ወደ ሁለት መቶ ሺ ብር ልከውልናል። ከሀረር ምዕመናን የተሰበሰበ ብር ወደ መቶ ሰባ ሺ ብር ነበረ። እንግዲህ ከዋናው ማዕከል ከማህበረ ቅዱሳንም ብዙ ቁሳቁስ ከአዲስ አበባ የተሰበሰበ ልኮልን ያንን ይዘን በመሄድ አንደኛ ነገር ለምዕመናኑ በተቻለ መጠን ምንጣፍ የሚለብሱት ብርድ ልብስ የሚመገቡት እንደ መኮረኒ አስቸኳይ የሚሆኑ ነገሮች ለሁሉም በነፍስ ወከፍ ለመስጠት ተችሏል። በአካባቢው ጉዳት የደረሰባቸውን አብያተ ክርስቲያናት መልሶ ለመገንባት እየተሰባሰበ ስላለው ድጋፍ እንቅስቃሴና ከመልሶ ግንባታው ጋር በተያያዘ ጥያቄ ያቀረብኩላቸው አስተያየት ሰጪ ተከታዩም ብለዋል። እንግዲህ የገንዘብ ማሰባሰቡ ስራ በስፋት በብፁዕ አባታችን ጥያቄ እንግዲህ በሀገር ውስጥም በውጪም የተሰበሰበ ነው ያለው አሁን እንግዲህ ያው እግበኛ ኛ ገር ብር ከአራት ሚሊዮን ብር በላይ እየደረሰ ነው ያለው ብሩ ከዚያ ያደረጋል እንግዲህ ብሩ ያው ሶስቱም ቤተክርስቲያናት የሚታነሱበት መመናን በዘላቅነት የሚረዱበት ከዛም አልፎ ተርፎ ዚይፈቅደው የሚቻል ከሆነ የገጠሩ ቤተክርስቲያናት በዘላቅነት የሚረዱበትን ከተማ ላይ በማስገኛ የሚሆነ ልማቶችን ለመስራት ነው ካስቦ እንግዲህ የስራው ይጠራዋል የሚቀጥለው ወር ላይ የሶስቱም ቤተክርስቲያናት ይጀምራሉ ተብሎ ነው የሚታስበው። አስተያየት ሰጪው በቀጣይ መልሶ ግንባታ ለማከናወን ና ተጎጂዎችን መልሶ ለማቋቋም በሚደረገው ጥረት መሰለ ጥቃቶች እንዳይፈጸሙ ለማድረግ በአሁኑ ጉብኝት ከአካባቢውም ሆነ ከሌሎች የሚመለከታቸው ባለስልጣናት ጋር መነጋገራቸውን ገልጠዋል። በአንዳንድ ወረዳ አመራሮች እየተከናወነ ያለው ተግባር የሚያስመሰገን መሆኑንም የጠቀሱት ምናልባት ከሌሎቹ ወረዳዎች በተሻለ ና በተለየ መልኩ የኩርፋ ጨሌን ወረዳ አካላት